ጋዜጠኛ ኤልያስ አማረ፣ እንደሚታወቀው ጁላይ ስምንት የአስመራ ከተማ በዓለም ቅርስ ከተማነት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ መዝገብ ውስጥ ሰፍራለች። ከተማይቱ ለዓለም ቅርስነት መብቃቷስ ለመላው የኤርትራ ሕዝብ በተለይም ለአስመራ ከተማ ነዋሪዎች ምን ማለት ነው? ዜናውንስ እንዴት ነው የተቀበሉት? ዜናው በጣም በከፍተኛ ደስታ ነው የተቀበለው የአስመራ ህዝብ። በሀገሪቱ ውስጥ የሪ ቲቪን ብሮድካስት ስመለከት ነበር እና ህዝቡ ትልቅ ደስታ ተቀበለው። እዚህ ዲያስፖራ ባለም ደረጃም ያለው ኤርትራ ህዝብም በጣም ደስ ብሎታል። ሶሻል ሚዲያው፣ ፌስቡኩ፣ ትዊተሩ ትልቅ መነጋገሪያ ሆነዋል እና ደስታው ትልቅ ነው መለኪያ ያለውም ሊባል ይችላል በጉጉት ሲጠብቀው ነው የነበረው እና ዜናው እንደደረሰ ትልቅ እንዲ አክሽን ኤክሳይትመንት ደስታ እንደተቀበለው ነው የሚያሳየን። እዚህ ለመድረስስ የበቃችው እንዴት ነው? ለረጅም ጊዜ ዝግጅት ነበሩ፣ የሚቀርቡ ዶክሜንቶች ነበሩ፣ መመዘኛዎችን ማሟላት ይገባል። አስመራ ከተማን በዓለም ከተማ ቅርስነት እንድትመዘገብ ያደረጋት ልዩ ነገር ምንድን ነው ይላሉ። ሂደቱ ምን ይመስል ነበር? ሂደቱ ከሁለት ሺ አንድ ነው የጀመረው። ጥናቱ ዝግጅቱ በደንብ ተሰርቶለታል። የሆምወርክ ስራው ዝግጅቱ፣ ጥናቱ፣ ዶሴው የቀረበው ለምሳሌ አንድ ሺ ሶስት መቶ ገጾች ያሉት ትልቅ ዶሴ ነው። በዶኪመንትስ የኮሎኒያል ጊዜ የአርኪቴክት ዲዛይን የነበረው ከተማው ማስተር ፕላን ብሎች ምናምኖች ብዙ መረጃ ቀርበዋል። ከዛም የቴክኒካል ኮሚቴ ዩኔስኮም በየጊዜው እየመጡ ጉብኝት እያደረጉ ጥያቄዎች እያቀረቡ ከአስመራ ሄሪቴጅ ፕሮጀክት ኮሚቴ እየተገናኙ የጥያቄያቸው መልስ እያገኙ ሲሄድ ቆይተዋል እና ከሁለት ሺ አስራ አራት ጀምሮም በፍጥነት ሲጓዝ ቆይቶ እዚህ ደረጃ ላይ ደርሶ ሁሉም መስፈርቶች ያሟላ ተብሎ በክራኮው የተደረገው ስብሰባ ተቀብለውታል ማለት ነው። መስፈርቶችም የዩኔስኮ መስፈርቶች አስር ክራይቴሪያ ያሉት ነበርና ከዚህ አስር ክራይቴሪያ አንድ ክራይቴሪያ ያሟላ ሲሆን ይቀበሉታል። የአስመራውን ሶስት መስፈርቶች ያሟላ ነውና በባህል በታሪክ በአርኪቴክቸር የከተማው ማስተር ፕላን መስፈርቶች ያሟላ ሆኖ ተገኝቶ ሙሉ ድምፅ ተቀብሎ ጸድቆለታል ማለት ነው። በወርልድ ሄሪቴጅ ሊስት የዓለም ቅርሶች ስፍራዎች እንዲገባ በመዝገቡ የአስመራ ታሪክ እንደሚታወቀው የሚጀምረው አራት የተለያዩ ኢንደር ነዋሪ የነበሩ ሴቶች ወደ አንድነት እንድትመጣ አድርገው ያቋቋሟት እንደሆነ ይነገራል። ከአስመራ ታሪክ አኳያ ተነስቶ ታሪኳ እንደምን ነው የሚዘከረው? ያ አራት ትናንሽ መንደር ወደ አንድ ከተማነት ከዛም አልፎ ወደ ዓለም ቅርስነት በቅታለች። የሴቶቹ ሚና አሁን ከውጤቱ ጋር ተያይዞ ታሪካዊ ሚናቸው እንደምን በታሪክ ውስጥ ልዩ ስፍራ ይይዛል ይላሉ ታሪክ ውስጥ ልዩ ስፍራ አለው። አብዛኞቹ የዓለም ከተሞች በሚቶሎጂም ሆነ በታሪክ የምንረዳው በወንዶች እንደተመሰረቱ ነው። የአስመራ ልዩ የሚያደርገው ሴቶች ነው የሀሳብ ያመጡት፣ ትብብር ለምን አናደርግም? አራቱ ትናንሽ መንደሮች ተለያይተው ነበርና፣ ለጥቃት ለሽፍታ ጥቃት፣ የአውሬ ጥቃት ሰለባ ጉዳይ የሆኑ ነበርና ሴቶቹ አንድነት ኃይል ስለሆነ ለምን አንተባበርም ብለው አርባዕተ አስመራ አራቱ አንድ የሆኑ ለማለት ነው። በትግርኛ ወደ አማርኛ ሲተረጎም ከዛው ነው የመጣው። ከአንድ ሺህ ዓመት በፊት ማለት ነው እና ይህን ሀሳብ ኃይለኛ ሀሳብ ነው። አንድነት ኃይል እንደሆነ በፍቅር በሰላም፣ በሃርሞኒ ስትኖር ለወደፊት በደህና እንድ ሊያራምድ ይችላል ማለት ነው እና ይህ መንፈስም በአስመራ እስካሁን ይንጸባረቃል ከተማይቱ የሶሻል ሀርሞኒ ብዙ ብሔሮች ብዙ የተለያዩ ሃይማኖቶች ያሏት ተከባብረው ተፈቃቅረው የሚኖሩ ዩኒቲ እና የሶሻል ሀርሞኒ የማህበራዊ ትብብር ማለት ነው መሰለኝ በአማርኛ ነጸባቁን ይታያለ አስመራ ለምሳሌ ምስጊዱና የካቶሊክ ቤተክርስቲያኑ፣ የተዋህዶ ቤተክርስቲያን፣ የፕሮቴስታንት ቤተክርስቲያን በቅርብ ባንድ አካባቢ አሉ። ጠዋት ስትነሳ የምትሰማው መዝሙሩ፣ ቅዳሴው፣ የአዛኑ አላህ አክበር፣ የካቶሊኩ ደወል ሁሉ ይህን ሶሻል ሀርሞኒ ያንጸባርቃል ና የአስመራ መስራች ሴቶች ራዕይ እውን ሆነዋል ማለት ነው ተተግብረዋል። እና አስመራም እንደዚህ ረገድ ወርልድ ሄሪቴጅ ስትገባ ይህን መንፈስ የውህደት፣ የአንድነት፣ የመተባበር፣ የመፈቃቀር እና የሰላም ሃርሞኒየስ የሆነች ከተማ እንደሆነች ነው የሚያሳየን እና በዚህ ረገድም በአንዱ መስፈር ይህ ታሪካዊ ባክግራውንዱ በደንብ ተቀብሎውታል ማለት ነው። ኢንዲስ ሪፍሌክሽን ለአፍሪካ፣ ለቀጠናችን ኩራትና ሁለት ብሩህ ትምህርትም መልእክትም ያለው ይመስለኛል። በሴቶች የተመሰረተችው አስመራ ከተማ እንደዚሁ ለመጨረሻውም በዓለም ከተማ ቅርስነት እንድትመዘገብ ያደረጓት በፕሮጀክቱ መሪ የሆኑት አምባሳደር ሀና ሰሞን ናቸው። በፈረንሳይ የኤርትራ አምባሳደር በሴቶች ተጀምሮ በሴቶች ፕሮጀክቱ ለዚህ በቅቷል። ለነዚህ ሴቶች ይህንን አስመራ ከተማን ለዚህ ታሪክ ያበቁ ለመቆርቆሯም ዋነኝ ቀያሽ የሆኑት ከዚህ በኋላ በታሪክ ውስጥ እንደዚሁ ሰፍሮ ከማለፉ ባሻገር በፕሮጀክት ላይ እንደ ሬፈረንስ ከመጠቀስ ባሻገር ለነሱ ክብር መዘከሪያ የሚሆን አስመራ ከተማ ከእንግዲህ በኋላ ቆም ብላ አንድ ትልቅ አደባባይ ወይም ደግሞ በስማቸው ሐውልት፣ አለበለዚያም ደግሞ የአስመራ ከተማ ታሪክ የሚዘከርበት አንድ መዘክር በስማቸው ቆሞ ለአስመራ ከተማ ለዋሉት ውለታ መዘ ዘከራ የሚሆን ሰርቶ አለ? እስካሁን ከሌለስ፣ ወደፊት ይሄ እውን ይሆናል የሚል ተስፋ አሎት። እርግጥ ነው ተስፋችን ብዙ ነው። የኤርትራው ዴሊጌሽን መርታ አምባሳደር ሀና ስምኦን የኤርትራ አምባሳደር በፈረንሳይ እንዲያውም የኤርትራ ከፍተኛ ተወካይ በዩኔስኮ ናትና፣ በክራካው ጉባኤው ንግግሩ ስታሰማ በጣም ኩራት ይፈጥራል። ኤርትራዊ፣ አፍሪካዊ ሴቶቻችን በከፍተኛ ደረጃ በአመራር ደረጃም ብቃት እንዳላቸው ያሳያል እና እዛው ባሰማችው ንግግር አምባሳደር ሀና ስምኦን ይህ ድል ለኤርትራ ሕዝብ ብቻ ሳይሆን ለቀጠናው የአፍሪካ ቀንድ አካባቢ ያሉት ሀገሮች ለአፍሪቃ ሕዝብ ከዛም ባሻገር ለዓለም ሕዝብም ኩራትና ድል ነው። አነጋገሯም ትልቅ መልእክት ነበረው እና የሀሳብ ያልከውም ተቀባይነት አለው አንዱ የወልድ ሄሪቴጅ መግባት እንደዚህ አይነት ለወደፊት ሀውልቶች ለመስራት የከተማዋን ውበት ለማጎልበት አርቲስት ሀሳብ አቅርበው እንዲሰሩ ለሴቶች ክብር ለመስራቾቹ አንድም ሊገኝ ይችላል። ፓርትነርሺፕም ይመጣል። በኢንተርናሽናል ደረጃ የዓለም የሴቶች እኩልነት የሚሟጎቱት የሚደግፉት ድርጅቶችም የሚደግፉት ይመስለኛል። ይሄ ጥሩ ሀሳብ እና ይሆናል ሊሆን ይችላል እንዳልኩ በአስመራም እኔ እዚህ በፊት ከብዙ አርቲስቶች ስንነጋገር ይህን አይነት ሀሳብ የከተማው ፐብሊክ አርት ሀውልት ምን አይነት ሊሰራ ይችላል ምናምን ስንል እንደ ሀሳብ አንዳንድ አርቲስቶች፣ ቀራጺዎች፣ ስካልፕተርስ بالحسابم يأنسون البرنة، تام تروح حسابنا وتروح الدعم، تكفتور للعلماتنا بزيه زي جنري حساب. አስመራ ከተማ እንደሚታወቀው ብዙ ተዘፍኗል፣ ብዙ ተገጥመል። ከዛ ውስጥም ልዩ ስፍራ የሚይዘው የሎሬት ጸጋዬ ገብረመድህን ስነ ግጥም ይገኝበታል። ያን ግጥምም በሪቶጅ ይገኛልና ከግጥሞ ሊያስደምጡን ይችላሉ። የሎሬት ጸጋዬ ገብረመድህን ስነ ቃሎች ለአስመራ ከተማ መዘከሪያነት በጣም ደስ እያለኝ ፖኤት ሎሬት ጸጋዬ ገብረመድህን በጣም የማከብረው እና የማደንቀው ታላቅ ገጣሚ ነው። የኢትዮጵያ ገጣሚ ብቻ ሳይሆን የአፍሪቃም ካሉት ታላቅ ገጣሚዎች ነው። ነፍሱ ይማርና እኔም በሕይወቱ ባለበስተርጅናው ሽንግልናው በኒውዮርክ አንድ ጊዜ አግኝቼው ነበር። ቬሪ ኦነርድ እንድ ፕሪቪሌጅ እና ደስ እያለኝ ብናነበው ግጥም ክብርና ማስታወሻ ነው ለአስመራ። የገጠመው በሺህ ዘጠኝ መቶ ሀምሳ ስምንት በኢትዮጵያ አቆጣጠር ነው ለጉብኝት መጥቶ በጣም በተደንቆ ስለ ከተማይቱ ውበትና ፕላን የጻፈው ነው። መጭር ግጥም ነው። አስመራ ይላል። ምን ነው ሁሉ እንዳንቺ አስመራ፣ እንደ ከተሞች መዲና ቀያየሱ ቢጠራ፣ የአውራ ጎዳናሽ ጠለላ ሁሉን በአክናፉ እየጠራ አስር ሰዓት ላይ ሲደራ ለመንገደኛሽ መዝናኛ ሲያጠላ ሲያብብ ሲያፈራ ምነው ሁሉ እንዳንቺ ያስመራ አደባባይ ሲያነጥፉ አድባራትና መስጊዱን ካቴድራሉን በየረድፉ ገበያውን በየመልኩ እንዳውጠር እያለለፉ በወቅ እየደረደሩ በስምረት እያሰመሩ በውበት እያዳበሩ እያሳመሩ ቢያደሩ በየክፍሉ በየበሩ በየመልኩ በየተራ ፋኖሱን እንደ ዘመራ ቡና ቤቱን እንደ ስራ፣ እነው ሁሉ እንዳንቺ አስመራ፣ እንደ ከተሞች መዲና አቀያየሱ ይጠራ። ጋዜጠኛ ኤልያስ አማረ ስለ ቃለ ምልልሱ እናመሰግናለን። እኔም በበኩሌ እጅግ በጣም አመሰግናለሁኝ ጋዜጠኛ ካሳሆን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።